ዘጋቢዎቻችን የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና። ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን አድማጮቻችን። የዕለቱን መሰናዶዎች ይዘን መጥናል። ከዚያ በፊት ግን ማሳሰብ ያለን በኮቪድ-19 ወይንም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ህንፃና የሥራ ቦታዎችን ከተወሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይንም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ ግን በመሠረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ፣ በጊዜ ምክንያት የተለወጡ ጭብጦችና አሃዞች ቢኖርባቸው በቅድሚያ ይቅርታን ጠይቃለን። አሁን ወደ መጀመሪያው ጥንቅር ንለፍ። ኢትዮጵያ በውጭ አገራት የተሰጡ የግልግል ዳኝነቶችን በሀገር ውስጥ ያለተጨማሪ ስነ ሥርዓትና ቅድመ ሁኔታ ለማስፈጸም የሚያስችላትን ሰነድ ለማጽደቅ እየተዘጋጀች ነው። የኒውዮርክ ኮንቬንሽን የተሰኘውን ይህንን ሰነድ ለመቀበል የሚኒስትሮች ምክር ቤት የወሰነ ሲሆን፣ ገዥነቱን ለማጽደቅ ደግሞ የህዝብ ተወካዮች ምክር ቤት ቀጠሮ ይዞለታል። ለመሆኑ የሰነዱ ዓላማ ምንድን ነው? ኢትዮጵያ ሰነዱን በመፈረሟ የምትጠቀማቸውና የምትጎዳባቸው ጎኖችስ አሉ ወይ? እነዚህን ጥያቄዎች አንስተን ከባህር ዳር ዩኒቨርሲቲ የግብርና የኢንቨስትመንት ህግ መምህር ምስጋናው ጋሻው ጋር ቆይታ አድርገናል። አቶ ምስጋናው የሰነዱን ምንነትና ይዘት በማስረዳት ይጀምራሉ። እሺ፣ አመሰግናለሁ። እንግዲህ የተባበሩት መንግስታት ድርጅት ዓለም አቀፍ የቃል ኪዳን ሰነድ ነው። ይሄ ሰነድ በውጭ ሀገር የተሰጡ የግልግል ዳኝ በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ሀምሳ ስምንት አመተ ምህረት ጁን ሰባት ወደ ስራ የገባ ዓለም አቀፍ ቃል ኪዳን ሰነድ ነው። ይህ ዓለም አቀፍ የቃል ኪዳን ሰነድ በዋናነት ዋና ዓላማው የግልግል ዳኝነትን ማበረታታት ነው። እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት ተሻለ የተከራካሪ ወገኖችን ወጪና ጊዜ የሚቆጥብ ለተከራካሪ ወገኖችም ወገኖችን ሰፋ ያለ ነፃነትና እና ባለቤትነት የሚሰጥ ስርዓት ስለሆነ አለም አቀፍ የቢዝነስና የኢንቨስትመንት ሰዎች ይሄድ ይፈልጉታል። ስለዚህ የተባበሩት መንግስታት ድርጅት የአለም ኢኮኖሚን ለማሻሻል ንግድና ኢንቨስትመንትን ለማበረታታት ነው ይሄን አለም አቀፍ የቃል ኪዳን ሰነድ ወደ ስራ እንዲዛ ያደረገው። ይሄንን ስምምነት እስካሁን ድረስ ካልፈረሙ ሀገራት መካከል ኢትዮጵያ አንዷ ነበረች። በቅርቡ ግን እንድትፈርም የሚኒስተሮች ምክር ቤት ለተወካዮች ምክር ቤት ይሄንን ሰነድ መርቶታል ኢትዮጵያ ይሄንን በመፈረሟ የምታገኘው ጥቅም ምንድን ነው በጣም ጥሩ እንግዲህ እንደሚታወቀው አለም አቀፍ እንደ እዚህ አይነት አለም አቀፍ የቃል ኪዳን ሰነዶችን አስፈጻሚው አካል የካውንስል ሚኒስተርስ የምንለው ማለት ነው እሱ ፈርሞ ነው ለተወካዮች ምክር ቤት እንዲጸድቅ የሚልከው እስካሁን ድረስ ኢትዮጵያ ለምን አልፈረመችም የሚለው በራሱ በጣም ግልጽ ያልሆነ ነገር ነው ምክንያቱም ከአስራ ዘጠኝ ከሃምሳ ስምንት ጀምሮ በርካታ ሀገራት መቶ ስልሳ ሀገራት በላይ ይህን ስምምነት ፈርመውታል፣ የኢትዮጵያን ዋና ዋና የንግድና የኢንቨስትመንት አጋሮች ጨምሮ ማለት ነው። ነገር ግን ኢትዮጵያ እስካሁን ድረስ በግልጽ በማይታወቅ ምክንያት ሳትፈርም ቆይታለች። ይህ ማለት ኢትዮጵያ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት እናታስፈጽም ማለት አይደለም። በፊታብሔር ስነ ስርዓት ህግ አንቀጽ አራት መቶ ስልሳ አንድ መሰረት ወደ ስድስት የሚሆኑ ቅድመ ሁኔታዎች አሉ። ለምሳሌ ውሳኔ የተሰጠበት አገር የኢትዮጵያን ፍርድ የሚያስፈጽም ከሆነ ይሄ ሪስፕሮሲቲ የምንለው ግልግሉ የስነ ስርዓት ህግን ተከትሎ የተወሰነ ከሆነ የግልግል ዳኞችን ለመምረጥ ተከራካሪ ወገኖች እኩል እድል አግኝተው ከነበረ ዳኝነት ጉባኤው ህግ በሚፈቅደው መሰረት እየተቋቋመ ከሆነ ብይን የተሰጠበት ጉዳይ በግልግል ሊታይ የሚችል ከሆነ እና ብይኑ በኢትዮጵያ ህግ መሰረት መፈጸም የሚችል ከሆነ የሚሉትን ቅድመ ሁኔታዎች ሲያሟላ ከአራት መቶ ሀምሳ ስድስት እስከ አራት መቶ ስልሳ በተቀመጡት ስነስርዓቱ መሰረት ማለትም ማመልከቻ ቀርቦበት ተከራካሪ ወገኖች ቀርበው ሙግት አድርገውበት የሚፈጸም ነው የሚሆነው። እነዚህን ቅድመ ሁኔታዎችና ስነ ስርዓቶች ስናይ በኒውዮርክ ኮንቬንሽን ወይም በኒውዮርኩ ስምምነት ከተቀመጡት ቅድመ ሁኔታዎች ጋር በአብዛኛው የሚመሳሰሉ ናቸው። ከነዚህ ቅድመ ሁኔታዎች የኒውዮርክ ስምምነት አሁን የሚጸድቀው ማለት ነው ስምምነት የሚያስቀረው በዋናነት ይሄን ሪስፕሮሲቲ የምንለውም ወይም ደግሞ ውሳኔው የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ የሚለውን ቅድመ ሁኔታ ብቻ ነው እና የተወካዮች ምክር ቤትም ይሁንታ የሚሰጠው ከሆነ በዋንነት ቅድም እንዳልኩት የዓለም ዋና ዋና ኢኮኖሚዎች የፈረሙት የተስማሙበት ስምምነት ነው የኢትዮጵያን ዋና ዋና የንግድ አጋሮችና የቀጥተኛ ኢንቨስትመንት ምንጮች ጨምሮ ማለት ነው። ስለዚህ የብዙ የቢዝነስ እና የኢንቨስትመንት ሰዎችን ዓለም አቀፍ የኢንቨስትመንት እና የቢዝነስ ሰዎችን እምነት የሚገነባ ነው ብዬ አስባለሁ። ከዚህም በተጨማሪ እንደምናውቀው ኢትዮጵያ የዓለም የንግድ ድርጅት ለመቀላቀል እንቅስቃሴ እያደረገች መሆኑን ይታወቃል። ስለዚህ ለዛ የምታደርገውን እንቅስቃሴ የሚደግፍ ነው። ከኢኮኖሚው አንጻር ስናየውም የግልግል ዳኝነትን ማበረታታት እንዲሁም የግልግል ዳኝነት ብይኖችን ማስፈጸም የነጻ ገበያ ስርዓትን የመገንባት ለንግድና ለኢንቨስትመንት የተመቸች ሀገር የማድረግ አካል ተደርጎ ሊወሰድ ይችላል። ይሄንን ስምምነት ሀገሪቱ ከፈረመችና ካጸደቀች ግን በርካታ የአርቢትሬሽን ወይም የግልግል ዳኝነት ችሎቶች ኢትዮጵያ ውስጥ ሊካሄዱ ይችላሉ። ይሄ ደግሞ ኢትዮጵያ ውስጥ ላሉ የሕግ ባለሙያዎች ስፔሲፊክ ለሆኑ ሙያዎች ኮንስትራክሽን ዘርፍ ላይ እንደ ቢዝነስ ዘርፍ ላይ ላሉ ባለሙያዎች ተጨማሪ የስራ እድል ይፈጥራል ብዬ አስባለሁ። ከህግ ባለሙያዎች በተጨማሪ ኢትዮጵያ ይህንን ሰነድ በመፈረሟ ምክንያት በኢትዮጵያና በኢትዮጵያውያን ላይ የሚመጣ የጎንዮሽ ጫናስ አለው ወይ? ወይም ይህንን ሰነድ ኢትዮጵያ በምትፈርምበት ጊዜ ከግምት ውስጥ ማስገባት ያለባት ጉዳዮችስ አሉ ወይ? አዎ፣ ይኖራሉ። ምክንያቱም እነዚህ ዓለም አቀፍ የግልግል ዳኝነት ክርክሮች ላይ አቅም እንዲሁም በዓለም ያለን ተደማጭነት ወሳኝ ቦታ ይኖረዋል። ስለዚህ ከአሁኑ የሕግ ባለሙያዎችን የማዘጋጀት ወይም ለዚህ ለዚህ ለግልግል ዳኝነት ምቹ ሁኔታዎችን መፍጠር ይቻል ይገባል ብዬ አስባለሁ። በተለይም አሁን ላይ የግልግል ዳኝነት በራሱ ቢዝነስ ነው። በራሱ ምንዛሬ ሊያመጣ የሚችል ጉዳይ ነው። ስለዚህ በአንድ በኩል በሀገር ውስጥ ለግልግል ዳኝነት የሚመች ሁኔታ መፍጠር፣ ህጎችን ማሻሻል ያስፈልጋል። ኢትዮጵያ በውጭ ሀገር የተሰጡ የግልግል ዳኝነት ብይኖችን አስፈጸመች ማለት ኢትዮጵያ ውስጥም የሚደረጉ ወይም የሚሰጡ የግልግል ዳኝነት ብይኖች በበርካታ ሀገራት ተፈጻሚ ይሆናሉ ማለት ነው። ስለዚህ ኢትዮጵያ ውስጥ በርካታ የግልግል ዳኝነት ችሎቶች ይኖራሉ። ለእነዛ ምቹ ሁኔታን መፍጠር ያስፈልጋል። ነገር ግን ኢትዮጵያ በዋናነት ይህን በውጭ ሀገር የተሰጡ የግልግል ዳኝነቶች በዓለም አቀፍ የግልግል ዳኝነት ይሁን እንዲሁም በሌላ ሀገር የተሰጠ ዳኝነትን ማስፈጸም ውስጥ ስለምትገባ፣ በተለይ የኢትዮጵያውያን ነጋዴዎች የኢትዮጵያውያን ኢንቨስተሮች በዓለም አቀፍ የግልግል ዳኝነት ላይ ሲቀርቡ በአግባቡ መከራከር ይጠበቅባቸዋል። በባለሙያ መወከል ይጠበቅባቸዋል። ስለዚህ እውቅና ሊያገኙ ይገባል። ምክንያቱም እነዚህ በውጭ ሀገር የተሰጡ የግልግል ዳኝነቶች ኢትዮጵያ ውስጥ የሚፈጸሙት ኢትዮጵያ ውስጥ ንብረት ስላለ ወይም ኢትዮጵያ ውስጥ ገቢ ስላላቸው ስለሆነ አንዳንድ ጊዜ ፍርዶች ቀጥታ ይፈጸማሉ ሲባል የእነዚህን አካላት መብት ቀጥታ የሚጎዱ በመሆኑ በአለም አቀፍ ክርክሮች ላይ የሚከራከሩ የራሱ መንግስትን ጨምሮ ማለት ነው የኢትዮ የኢትዮጵያውያን ነጋዴዎች ወይም ኢትዮጵያ ውስጥ ንብረት ያላቸው ሌሎች ኢንቨስተሮች እና የቢዝነሶች በአግባቡ መከራከር ይገባቸዋል ማለት ነው። That's your way. ne nergucova cazaza onvanapizerafite ororikavari ከጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። በመቀጠል ወደ አምቦ እናቀናለን። ሦስት የአምቦ ከተማ ወጣቶች የአድኔ የደረቅ ቆሻሻ ማንሳት አገልግሎት የሚል ማኅበር አቋቁመው ውጤታማ እየሆኑ መሆናቸውን ይናገራሉ። ናኮር መልካ ስሜ ታምራት ደለለው ይባላለው። የምኖረው አምቦ ከተማ ውስጥ ዜሮ ሁለት ቀበሌ ውስጥ ነው ምኖረው በአውቶ መካኒክ ነው የተመረኩት። አሁን የምሰራው ደረቅ ቆሻሻ በማንሳት አገልግሎት ላይ ነው። ስም ሄኖክ ይባላል። ሀዋሳ ዩኒቨርሲቲ የኮምፒውተር ሳይንስ ምሩቅ ነኝ። አሁን ታምራት እንዳለው በደረቅ ቆሻሻ ማስወገጃ አገልግሎት እየሰጠ ነው። በከተማ ውስጥ ምን ያህል ደንበኞች አላቸው በአሁኑ ሰዓት? የደንበኞቹ ሁኔታስ ምን ይመስላል? ስለ ቆሻሻ ግንዛቤ ያላቸው ቆሻሻውን ስታነሱ ለእናንተ የሚያስፈልገውን ትብብር ያደርጋሉ? አዎ፣ ያሉን ደንበኞች አምስት መቶ ያህል ነው። እንግዲህ ከስር ከስር እየጨመር እንሄዳለን። በምን ያህል ጊዜ ነው የምታስከፍሏቸው? እኛ በወር ሰላሳ ብር እናስከፍላለን። እኛ ደግሞ በየሳምንቱ ሄደን ያለውን ቆሻሻ እናነሳለን። በምንድ ነው? እኛ በመኪና ነው ተከራይተን ነው አገልግሎት የምንሰጠው ማለት ነው። እና ደንበኞቻችንንም እያልናቸው ያላቸውን ሁሉ እየተገበሩ አሉ። እንግዲህ በሂደት ደግሞ መስተካከል ያለባቸውን ነገሮች ደግሞ ያስተካክላሉ ብለን እንገምታለን። ሄኖክ፣ እንዴት ነው ወደዚህ ስራ መግባት የቻልከው? ወደዚህ ስራ ስትገባስ ያጋጠሙ ተግዳሮቶች የሉም ወይ? ወደዚህ ስራ እንድትገቡ ያደረጋችሁ መሰረታዊ ነገሮች ምንድን ነው? ወደዚህ ስራ ስንገባ፣ አንደኛ ማንም ሰው ስራ ሲፈጥር ወይም ስራ አለም ውስጥ ሲገባ ከችግር ነው የሚነሳው። ፕሮብሌም ለምንም ነገር መነሻ ስለሚሆን ይሄኛው ችግር ስናይ በከተማች ውስጥ ሰው ቆሻሻ ንጹህ መሆን ይፈልጋል። ከተማው እንዲነጻለት ይፈልጋል። ግን ቆሻሻውን የት እንደሚጥል ደግሞ አያቅም። ለዚህ ለዚህ መንገድ ደግሞ ምን አሰብን እኛ እነዚህ ሰዎች ችግራቸውን ብንቀርፍላቸው፣ እኛም ተጠቃሚ እንሆናለን፣ ከተማችንም ይጸዳል፣ ሰውም ያርፋል የሚል ሀሳብ ይዘን ከታምራት ጋር ብዙ ጊዜ እና ከብዙ ሰዎች ጋር ተወያየን። ከዛን ሶስት ሆነን ይህን ስራ ለምን አንጀምርም ብለን ስንነሳ ዳለው መኪና ያስፈልገናል። ምክንያቱም የሚጣልበት ቆሻሻ በጣም ሩቅ ነው። ያንን ስናስብ ከባድ ስለሚ ሳይሆን መኪና ያስፈልጋል መኪና እንደምንም ብለን ከሰው አገኘን። ያንን ከጀመርን በኋላ ወደ ሰዎች ሄድን። አሁን ከሀዋሳ ዩኒቨርሲቲ ተመርቄኔ ኔ ወደዚህ ስራ ስገባ ብዙዎች ኮመንት ያነሳሉ። ለምን በተመረክበት አሰራም የሚሉ ሀሳብ ይነሳል። በዛ መስራትም በጣም ጥሩ ነው። ግን ሰው በጣም ውስጡ ባለው ነገርና ችግር እየፈታው ነው የሆነ በዚህ ከተማ ላይ አስተዋጽኦ እያደረግኩ ነው የሚል ስሜት ሲሰማን ደግሞ የተሻለ ስለምንሰራ በዚህ ስራ ላይ እንድንሳተፍ በጣም ድፍረት ሆኖናል ከዛን ው በመኪና በጣም ቆሻሻ እየሰበሰብን እየሰራን ያለ ነው ማለት ነው። ታምራት ቅድም ስናወራ ቆሻሻ የማንሳት ስራው ላይ እንድገባ ያደረገኝ አንድ ነገር አለ ብላኝ ነበር። ምንድን ነው ያ ነገር? ያ ነገር እንድንገባ ያደረገን ከአካባቢያችን ወይም ደግሞ ከቤተሰብ አንጻር ነው። ምንድን ነው እሱም? ቤት ውስጥ ቆሻሻ ከመከመሩ የተነሳ አንደኛ ለአልሆነ በሽታ፣ ለተለያየ በሽታ እየተጋለጡ ባሉበት እሱንም የተሰበሰበውን ራሱ በሶስት ወር በአራት ወር የደረሰውን ራሱ ለመጣል ራሱ አስቸጋሪ ነው፣ ሰውም አይገኝም። ሌላ ደግሞ ጋሪም ቢገኝ እንኳን ያ ጋሪ ኦቨር ሂሳብ ነው የሚጠይቀው። ጋሪውም ደግሞ ከእኛ ቤት ወሰደ እንጂ የት እንደሚጣል ራሱ አይታወቅም። አንደኛ ከእኛ ቤት ወስዶ ወይም ጓሯችን ሊጥል ይችላል፣ ወይም ደግሞ መንገድ ላይ ሊጥል ይችላል፣ ወይም ደግሞ እዚሁ ሰፈር ውስጥ ሊጥል ይችላል። ብዙ አይርቅም ማለት ነው። ከዚህ አንጻር ነው ለቤተሰብም ይሆናል፣ ለእኛም እንጠቀማለን፣ ለከተማውም ይጠቀማል በሚል አንጻር ነው የጀመረው። ከጀመራችሁ አንድ ወር እንደሆነ ቀድማችሁ ነግራችሁኛል። እና እስካሁን ባለው ሂደት ምን አይነት ፈተናዎች አሉ በስራ ውስጥ? ይህንን ከመመለሴ በፊት ታምራት አሁን ባነሳው ሀሳብ ላይ በጣም ድፍረትና እንድንነሳሳ ያደረገን ፕራክቲካል ክርስቲያኒቲ የሚባል በጎ አድራጎት ቲም አለ። እና በዛ ቲም ላይ ከተማን ሶስቴ አስድተን ነበረ። ሶስቴ ከተማን ስናጸዳ ህዝቡ ቆሻሻ እያመጣ ይጥልብናል። አስፋልት ላይ ከቤቱ እያመጣ ሽንኩርት እናገኛለን አስፋልት ላይ። እና በጣም ይሄ ቻሌንጅ ያደረገን፣ አንደኛ ተማሪዎች ነን፣ ተሰብስበን አንድ ላይ የምናጸዳው የኛ ሁሉ ምንድን ነው ምክንያት ሲባል ሰው ምን ጥልበት የለንም የሚል ምክንያት አነሳ። ሲያነሳ ይህንን አውርተንበት ነው ወደዚህ ስራ የገባ ነው። ልክ ስንገባ ደግሞ በጣም ተግዳሮት ያለብን ምንድን ነው ሰው የደረቅ ቆሻሻና ፈሳሽ ቆሻሻ ስለሚበዛ፣ አንደኛ ለጤናም ጥሩ አይደለም። ሁለተኛ አሁን ግሎቮች ጓንቶች፣ ምናምን ብዙ እያገኘን አሁን የተወሰነ ካልኩ ቲም ከፕራክቲካል ክርስቲያኒቲ ሰጥተውናል። ግን አሁን እሱ ሲያልቅ ደግሞ እነሱም የላቸውም ለዚህ መጠቀም ስለማንችል ውቦች ምናምን የሉንም። እሱ ደግሞ ካልተጠቀምን ጤና ላይ ችግር አለው። ሌላኛው ደግሞ ሰውን ሄደን በየቆሻሻው ስናነሳ ግንዛቤ ስለሌለው አንዳንዱ አልቀረባችሁም ብሎ የሚያለግጥ ይኖራል። ተርታችሁ ሞታችኋል፣ ነገ ታቆማላችሁ ይላል። ህዝቡ ላይ የማንፈርደው ከዚህ በፊት ይሄው መተናል ብለው ብር እያስከፈሉ የሚጠፉ ብዙ ሰዎች አሉ። ይሄንን ብዙ እምነት እንድናጣ እንኳን አድርጎናል። አሁን ራሱ አምስት መቶ ደንበኞች ሲኖሩን በጣም ቻሌንጅ ነው ለእኛ ግን አሁን ሰው ሲያይ ለመደ እየለመደ እየመጣ ነው። ሌላኛው ደግሞ ስቲከር ለጥፈን ነው በር ላይ በራቸው ላይ ኖሩም እነሱ አልኖሩም ቆሻሻ እያነሳ ነው ምን ሄደው አሁን ሌላው ቻሌንጃችን ምንድን ነው? እንደዚህ መክፈል የማይፈልግ በራቸው ላይ ያስቀምጣል የሚከፍሉ ሰዎች ላይ በር ላይ ያኔ ከዛ ቤት እኛ ጋር ምንድነው ነው ሁሌ ስናነሳ ድካም ነው የሚሆንም። ሰውም አንደኛ ከዚህ አይነት ስራ ቢቆጠብ በጣም መልካም ነው፣ ቢተባበረን መልካም ነው። ላለ አላማችሁ እስከ ምንድን ነው ይሄ ቆሻሻ አሁን ዝም ብሎ እዛ ሄዶ ከሚከማች ኮምፖስት ቢሆን አንደኛ ላስዋደሩ ግብአት ለምናን ነው ነው። ሌላው ደግሞ ይሄ ላስኪቱ አለ አይላንዶች አሉ። ይሄ አይላንድ ደግሞ ሪሳይካል ወደ ማድረግ ለሌላ አገልግሎት መስጠት እንዲሆል ማድረግ ነው አላማችን ማለት ነው። ወደፊት ወደፊት በዚህ ቆሻሻ ራሱ ብዙ ነገር መስራት ይቻላል። እኛ ግባችን ዛሬ ሰብስበን የእለት ሳይሆን ነገ ትልቅ ቦታ ለመድረስ ነው። እዚሁ ከተማው ላይ ማለት ነው፣ ብዙዎችን የሚያቀፍ አገልግሎት ለመስጠት። ከእናንተ ምንድን ነው የሚማሩት ወጣቶች ሌሎች? ከኛ ያው እንደምታየው ሰው ትልቅ ነገር ከመጠበ ከሚጠበቁ የተነሳ ነው ትልቅ ደረጃ የማይደርሱ እና ትልቅ ማሰብ ጥሩ ነው፣ ግን ከትንሽ ነው የሚጀመረው። አስር ለመድረስ ከአንድ ተብሎ እንደሚጀመር ማለት ነው። እያንዳንዱ ሰው ያለውን በአካባቢው ያለውን ችግር አይቶ ያለውን የጎደለ ነገር አይቶ ቤቱ ጓደኞቹ ጋር እንደ ከተማ ቢያይ ብዙ አይነት የስራ እድል እንዳለ ይታየናል። ለዚህ ስራ ሳንንቅ ወደ ስራ ብንሄድ ትልቅ ደረጃ እንደርሳለን። ያኔ ሁሉም ሰው ለስራ ያለው አክብሮት በጣም ጥሩ ይሆናል ማለት ነው። ለዚህ ሁሉም ስራ ባይንቅ መልካም ነው ወደ ስራ ይግባላል፤ ወሳኝ አላማ ስራ ደግሞ አለማናቅ። ምን የትኛውም ስራ ይሁን ትንሽም ትልቅም ይሁን፣ ባሬላ መሸከም፣ ሚኒስትሮን መጥረግም፣ መኪና ማጠብም ለምን አይሆን? ወጣቱ አመለካከቱ መቀየር አለበት። ወጣቶቻችን በተለይ ደግሞ ከዩኒቨርሲቲ ተመርቆ ማስታወቂያ ማሳደድ ብቻ ሳይሆን እስቲ ምንድን ነው አካባቢ መስራት መፍጠር የምችለው ነገር ብሎ ቢፈጥሩ መልካም ይመስለኛል። ታምራትና ሄኖክ አባት እንደሆኑ ነው የሰማሁትና ስሙትን ይንገሩኝ። በአሁኑ ሰዓት ልጆቹ በሚሰሩ ስራ ምን ያህል ደስተኛ ነት እሽኔ የደለለው ምደቅሳ ይባላለው። እነኚህ ልጆች ከልጅነታቸው ጀምሮ የእኛም ምክር ሀሳብ ሁሉ እየተቀበሉ የሚሄዱ ናቸው። በትምህርታቸውም ሰክሰስ ሆነው በዩኒቨርሲቲ ደረጃም በዲፕሎም ደረጃም የጨረሱ አሉ። ከጨረሱ በኋላ እንደምታዩ እንግዲህ ወዳው እንደ ድሮ ስራ ማግኘት ትንሽ ስለሚከብድ ሁኔታዎችን አጥንተው የደረቅ ቆሻሻ ማንሳት ከቤተሰብ ጀምሮ ራእዩን አመጡ። ራዩ ላይ ዲስከስ አደረኝ። እንደ ቤተሰብ ከተለመደው ልምድ ወጣ ያለ የተሻለ ይህን ስራ ጀምሮታል። ያው ስራውን በደስተኝነት ነው ጀመሩት። አንዳንድ ቻለንጆች ቢኖሩም ይህንን ያቀርባሉ፣ ዲስከስ እናደርጋለን። ዛሬ የገጠመንን ነገ ደግሞ የምፈታበትን ሚስ ሁሉ እያመቻቸን ስራውን እየቀጠሉ ነው ያሉ ማለት ነው። በጣም ነው የማመሰግነው። መልካም እደሊቅ ናቸው ማለት እፈልጋለሁ። በርቱ ናኮርን ለቀደመው ዘገባ እናመሰግናለን። በቀጣይ ከአንድ የፎቶግራፍ ባለሙያ ጋር እንተዋወቃለን። የፎቶግራፍ ባለሙያው ዳዊት ጥበቡ ነው። ዳዊት ነዋሪነቱ በካናዳ ቶሮንቶ ነው። በቶሮንቶ ጎዳናዎች ላይ በሚዘዋወርበት ወቅት የሚያገኛቸውን ከተለያዩ የዓለም ክፍሎች የመጡ መንገደኞች እያናገረ ታሪካቸውን ከትቦ ከፎቶግራፍ ጋር በማቀዳጀት ጉዞ ስቶሪስ በመባል የሚታወቅ የፎቶ ድረገጽ ላይ ያሳያል ከኤደን ገረሞ ጋር አጭር ቆይታ ይኖራችኋል። ሳደግ ጠበቃ ሆናለው ነበር የሚለው እያደገ ሲመጣ ግን ይሄ ህልሙ ተቀይሮ ወደ ስነ ጽሁፍና ፎቶግራፍ ጥበብ እንዳደላ ይናገራል። የጋዜጠኝነትና የኮሚኒኬሽን ትምህርት በሐዋሳ ዩኒቨርሲቲ በሚወስድበት ወቅት በትርፍ ጊዜው በፎቶ ቤት ተቀጥሮ ፎቶግራፍ ማንሳት የጀመረው የዛሬ እንግዳዬ ዳዊት ጥበቡ ተመርቆ ከዩኒቨርስቲ ከወጣ በኋላም በጋዜጠኝነት እየሰራ የመጀመሪያ ካሜራውን ኒኮን ዲ3200 በስምንት ሺህ ብር ለመግዛት ጥቂት ወራት ገንዘብ አጠራቅሟል። ካሜራውን የያዘ ሰሞኑም ሁሉን ነገር ያነሳ እንደነበር ያስታውሳል። በማህበራዊ ድረገጾች ላይ ያገኛቸው የፎቶግራፍ ወዳጆቹም ጋር በአካል እየተገናኙ በህብረት ፎቶግራፍ ማንሳታቸውና መተቻቸታቸው ለተሻለ ስራ ረድቶኛል ይላል። ፌስቡክ እና እንደዚህ በሶሻል ሚዲያ የምንገናኝ ፎቶግራፈሮች እርስ በርስ እየተገናኘን ሙያችንን ለማሳደግ አብረን የምንሰራበት ነገር ተፈጠረና ያ በጣም ረድቶኛል እና ምክንያት ነው እና ወደ ደቡብ በመሄድ ሪፍት ቫሊ ሌኮችን በማንሳት እስከ ሐዋሳ ድረስ በፎቶግራፊ ዲቪዥንም ሁለት ሺ አስራ አምስት ላይ አዘጋጅተን ነበረ። በዚህ የፎቶግራፍ ቡድን በኩል የተዋወቃት አንዲት ዝነኛ ኢትዮጵያዊት የፎቶግራፍ ባለሙያ የፎቶግራፍ ጥበብን በጥልቀት እንዲገነዘብ እንደረዳችውም ይናገራል። ፎቶግራፍ ትምህርት ቤት አልገባሁም። በጣም ፎቶግራፊ ሜሳዬ ላይ በጣም ተጽዕኖ ፈጻብኛለች ያለ የማምነው አይዳ ሙሉነህ ለምትባል ፎቶግራፈር አለች ኢትዮጵያ። ከእሷ ጋር በጣም ተቀራርብን ብዙ ነገሮችን አስተምራኛለች። እሷ ላሊበላ፣ ጎንደር ሄደናል እና ስራዎቻችንን እንልክላታለን መገሰጥ ነው የሚባላል። ትገስጸናለች። ጥሩ ከሰራን ጥሩ የሰራንበትን ምክንያት ጥሩ ካልሆነ ደግሞ ጥሩ ያለበትም ምክንያት ትነግረናለች። በተዘዋዋሪ እየተማረን ነው ማለት ነው ጥሩ ፎቶግራፍ ምን ይሆናል የሚለውን ነገር ከዛ ከእሷ ጋር እሷ ስትሰራ አብረን እሷን እናጭቃለን። አብረን በመዋላችን እና አብረን ብዙ ጊዜ በማሳለፋችን ብዙ ነገር እንድማር አድርጎኛል። ከዛ በተጨማሪ ደግሞ ዓለም አቀፍ ፎቶግራፈሮች ይመጡ እኛ ከእነሱ ጋር እየሰራን ከእነሱ በጣም ብዙ ነገሮች ተምረናል ማለት ነው እና በዛ ነው እያደገ እያደገ የመጣው ፎቶግራፍ ለማንሳት በሚጓዝባቸው የኢትዮጵያ ክፍሎች ውስጥ ታሪካቸው ያልተነገረላቸው ብዙ የቱሪዝም መዳረሻዎች ሊሆኑ የሚችሉ ቦታዎችን ያስተዋለው ዳዊት ጉዞ በሚል ርዕስ የዝዋይ ገዳማትን ታሪክ በፎቶ የመዘገብ ስራ ጀመረ። እንደ ኢትዮጵያዊ በጣም ብዙ ታሪክ፣ በጣም ብዙ ቅርሶች፣ በጣም ብዙ ትውፊቶች ያሉን ህዝቦች ነን እና ያንን በደንብ ማውራትና ለዓለም አታወቅ ፈልጋለሁ የጉዞ ፕሮጀክት የሚለው እና ሁለት ሺ አስራ አምስት ላይ ዝዋይ ላይ አንደኛው ሀይቅ ላይ አምስት ደሴቶች አሉ። ከአንድ ሺ አንድ መቶ ስልሳ ሁለት ዓመት በፊት ሰው መኖር ይጀምር ነበር እዛ እና በዚህ ነው የምጀምረው። በቃ ይህ ነገር መታተም አለበት፣ ይሄ ቦታ በደንብ መታወቅ አለበት ጊዜ ወሰንኩኝ፣ የዛን ጊዜ ማለት ነው። ከዛ በኋላ በደንብ ተዘጋጅተን ወንድሜ የነበረ እሱም ጋር አንድ ላይ ሄደን አነሳን፣ ሰዎች ላይ ኢንተርቪው ያደረግኩኝ እና ጉዞ መቶ ስልሳ አምስት በሚል ጉዞ መቶ ስልሳ አምስት የተባለበት ደግሞ ከአዲስ አበባ መቶ የምናገኘው ስራ በሚል ይህንን መጽሐፍ አዘጋጀው ማለት ነው። ሰማኒያ ፐርሰንቱ ስለ ዝዋይ ያወራና ከዝዋይ ጀምሮ አብያታ፣ ሳላ፣ ላንጋኖ፣ አዋሳ፣ አባያና ጫሙን ብሔራዊ ፓርኮቹን እነሱን ፊቸር አርክ ያለው ከሁለት መቶ በላይ ፎቶዎች አሉት። ፈተና ነው ብዬ የማስበው የነበረው መጽሐፉን ማሳተም ነበረ። ከባህልና ቱሪዝም ጋር አንድ ላይ በመሆን ለማሳተም ጥረት አድርግ ያለውኝ ብዙ ገፍቼ ሄጄ ነበረ እና እነሱ ጋር ለመስራት አልተቻለም። የተለያዩ ምክንያቶች ይኖርታል ብቻ ያው ድጋፍ አልሰጡኝም እና በራሴ ነው መጽሐፉን ያሳተሙ። ሰራራቸው በጣም መስተካከል አለበት ለወደፊቱ ማለት ነው። ከመጽሐፉ ህትመት በኋላም በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ስር በመሆን መጽሐፉን በፓሪስ አሳይቶና ለጥናትና ለምርምር እንዲሆን ማበርከቱን ነግሮኛል። በአሜሪካን ሀገር በዋሽንግተን ዲሲ ኮንግረስ ላይብረሪም እንዲሁ በስጦታ መጽሐፉን አበርክቷል። በግሪክ ሀገርም ስራዎቹን በብላንኮ ጋለሪ በተደጋጋሚ አሳይቷል። በስደት ህይወቱን በካናዳ ከጀመረ በኋላ ብቸኝነቱን በካሜራ በኩል እንዳሸነፈው የሚናገረው ዳዊት በቶሮንቶ ጎዳናዎች ላይ ወደ ስራ ሲሄድና ሲመለስ የሚያገኛቸውን የልዩ ልዩ አገር ዜጎች እያስፈቀደ ታሪካቸውን እየጠየቀ ከፎቶግራፍ ጋር በማቀናጀት ጉዞ ስቶሪስ ብሎ ሰዎች ታሪካቸውን የሚያካፍሉበት መድረክ ከፍቷል። ከድሮ ጀምሮ የምከተለው ሂማንስ ኦፍ ኒውዮርክ የሚል የፎቶግራፊ ፕሮጀክት ነበረ እና ሂማንስ ኦፍ ኒውዮርክ ምንድን ነው የሚያደርገው? የተለያዩ ሰዎችን መንገድ ላይ እያቆመ ፎቶግራፋቸውን እያነሳ ከነዛ ሰዎች ዩኒክ የሆነ ታሪክ እያወጣ ይጽፋል እና ያንን ነገር ቶሮንቶ ላይ ለምንድን ነው የማልሰራው? የጉዞ ታሪኮች ጉዞ ስቶሪስ የሚለው ነገር ላይ ወሰንኩኝና ያው ሁልጊዜ ካሜራ አለኝ እጄ ላይ ሰው እንደዚህ አይነት ስራዎችን መስራት ጀመርኩኝ። ከዛ አንድ እየተባለ ሁለት ከብዙ ሀገር ሰው ለመጎብኘትም ለመኖርም የሚመጣበት ሀገር ስለሆነ ከነዛ በጣም ብዙ የምንማረው ነገር ይኖራል። ብዙ ጓደኛ የለኝም እዚህ ከቤተሰብ ርቄ ነው የምኖረው እና በየቀኑ ይህንን ነገር ማድረገኝ ለእኔ ራሱ ሁልጊዜም ቢሆን የምሰራው ነገር አለ። ሁልጊዜም ቢሆን ያ ሰው ለእኔ የሚያስተምረ በሚነግረኝ ሰው ታሪክ ማለት አስራ 2019 በቃ ይሄን ነገር ማድረግ አለብኝ ብዬ አቀድኩኝ። ከዛ ጊዜ ጀምሮ ሁለት መቶ የሚደርሱ ፎቶዎችን ሼር ያለው ከእያንዳንዱ ታሪክ በጣም ከሁሉም የምትማሪው ብዙ ነገር ይኖራል። እንደ ውጣ ወረዳችን እና ውስጣችን እንዳለው ነገር ትምህርቱም ይለያያል። ለወደፊት የጉዞ ስተሩ ሲንገልጽ የማዳበርና እንዲሁም የኢትዮጵያ የቱሪዝም መዳረሻዎችን በፎቶግራፍ እያስደገፉ በመጽሐፍ በማሳተም ለዓለም የማስተዋወቅ እቅድ ያለው የፎቶግራፍ ባለሙያው ዳዊት በቅርቡ የሚወጣ በሰሜን ኢትዮጵያ ውስጥ ካሉት የቱሪዝም መዳረሻዎች አንዱ ላይ ያተኮረ የጉዞ መጽሐፍ ለህትመት ለማብቃት እየሰራ መሆኑን ነግሮኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው። ዛሬም አብራችሁን ስለነበራችሁ እጅግ እናመሰግናለን። አድማጮች፣ የነገ ሰው ይበላል።